ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አምሽታችኋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላልፍላችሁ ፕሮግራም ነው። ዛሬ ማክሰኞ መጋቢት 8 ቀን 2007 ዓመተ ምህረት ነው። ሰሎሞን ክፍለ ያስተናግዳለው። ኃይሉ ታምራት አምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ። እንደምን አመሻችኋል። በኢራን የኒኩሌር ፕሮግራም ላይ የሚካሄደው ውይይት በዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ እና በኢራን አቻቸው ሞሐመድ ጃቫድ ዛሪፍ መካከል ዛሬ ማክሰኞ ስዊዘርላንድ ውስጥ ለሁለተኛ ቀን ቀጥሏል። የዛሬው ስብሰባ የትናንቱ ሰኞ ተከታይ ሲሆን ይህም የኢራን የኒውክለር ፕሮግራም ሰላማዊ መሆኑን ወደሚያረጋግጥና ኢራን ላይ የተጣለው የኢኮኖሚ ማዕቀብም የሚነሳበትን ሁኔታ ወደሚያመቻች ስምምነት ለመድረስ የተሞከረበት መሆኑ ታውቋል። ይህ ውይይት እልባት ያገኛል ተብሎ የተሰጠው የጊዜ ገደብ የዚህ ወር መጨረሻ ሲሆን፣ አንድ የዩናይትድ ስቴትስ ከፍተኛ ባለሥልጣን ትናንት ሰኞ እንደተናገሩት ከሆነ ግን ሁለቱ ወገኖች አስማሚ ነጥብ ላይ መድረሳቸው አጠራጣሪ ነው። ይህ እውን ይሆን ዘንድ አሉ እኒሁ ስማቸው እንዳይገለጽ የፈለጉ ከፍተኛ ባለሥልጣን። ኢራን አንድ ከባድና አስፈላጊ የሆነ ውሳኔ ላይ መድረስ ይኖርባታል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ለአራተኛ ጊዜ ለመመረጥ በሚወዳደሩበት ምርጫ ለመካፈል ሕዝቡ ዛሬ ማክሰኞ ወደ ድምፅ መስጫ ጣቢያዎች እየጎረፈ መሆኑ ተሰማ። በአሁኑ የቅድመ ምርጫ መለኪያ መሠረት 120 መቀመጫዎች ላሉት ፓርላማ የኔታንያሁ ሊኩድ ፓርቲ በሁለተኛነት እየተከተለ መሆኑ ታውቋል። ቀዳሚው ጽዮናዊው የአንድነት መሪ አይዛክ ሄርዞግ ናቸው። በሶስት ሰዓት ዜናችን ዘገባም እናክላለን። በዚህ ላይ ፓኪስታን ክስ የተመሠረተባቸውን 12 ወንዶች በዛሬ ዕለት በሞት መቅጣቷን ባለሥልጣናት አስታወቁ። ይህ እርምጃ የተወሰደው መንግስት የሞት ቅጣትን ከሰረዘ ወዲህ ለመጀመሪያ ጊዜ ያውም በአንድ ቀን መሆኑ ነው። ሰዎቹ የተገደሉት በስቅላት ሲሆን አስሩ ፑንጃብ ክፍለ ሀገር ውስጥ፣ ሁለቱ ደግሞ በደቡባዊቷ ከራቺ ከተማ ውስጥ ነው የተሰቀሉት። የተሰረዘው የሞት ቅጣት ፖሊሲ እንደገና ስራ ላይ የሚውለው በሽብርተኛነት በተከሰሱ ሰዎች ላይ መሆኑ ተመልክቶ ነበር። ይሁንና ባለፈው ሳምንት ይፋ የሆነ አንድ ዜና እንዳመለከተው ሞት ተፈርዶባቸው የሚገኙና የይግባኝ ጥያቄያቸው ተቀባይነት ያላገኘ ተከሳሾች በሙሉ በሞት ይቀጣሉ። የሶሪያ ኃይሎች ባለፈው ህዳር ወር መጨረሻ ላይ ሰሜናዊ ራቃ ከተማ ውስጥ ባካሄዱት የአየር ጥቃት ሲቪሎችን እንደ ገደሉና ይህም የሰብአዊ መብት ህጎችን የሚጥስ እንደሆነ ዓለም አቀፉ የሰብአዊ መብት ተከራካሪው አምነስቲ ኢንተርናሽናል አዲስ ባወጣው ዘገባ አመለከተ። የአምነስቲ ሪፖርት በሌሎች ቀናት የተፈጸሙትንና 115 ሲቪሎች የተገደሉበትን ዘገባም ለብቻው ለይቶ ይፋ አድርጎታል። አምነስቲ በቴሌፎንና በስካይፕ ጥቃቱን የተመለከቱ የዓይን ምስክሮችንና የአካባቢ ነዋሪዎችን አነጋግሯል። ጥቃቶቹ አንድም በሲቪሎች ላይ ሆን ተብሎ የተቃጡ ናቸው ወይም ዓለም አቀፉን የሰብአዊ መብት የጣሰ የጅምላ ግድያ ነው ብሎታል አምነስቲ ኢንተርናሽናል። የ82 ዓመቱ የካሜሮን ፕሬዚዳንት ፖል ቢያ በጠና ታመዋል የተባለው ዜና ሐሰት ነው ሲሉ የአገሪቱ ባለሥልጣናት አስተባበሉ። የካሜሮን ኮሚኒኬሽን ሚኒስትር አይዛክ ቴክሮማ ቤከሪ ዛሬ ማክሰኞ ለጋዜጠኞች ሲናገሩ ፕሬዚዳንት ቢያ ካለፈው መጋቢት 24 ቀን ጀምሮ በግል ጉብኝት አውሮፓ ውስጥ እንደሚገኙና ጄኔቫ ውስጥ ሕክምና ላይ ናቸው የተባለውም ቅጥፈት መሆኑን ተናግረዋል። የተከበሩት ርዕሰ ብሔር ፖል ቢያ እና ባለቤታቸው በአሁኑ ወቅት አጠር ላለ የግል ጉብኝት አውሮፓ ውስጥ ይገኛሉ። የጤንነታቸው ሁኔታም የሚያሳስብ አይደለም። ስለዚህ የሪፐብሊካችን ፕሬዚዳንትና ባለቤታቸው በጥሩ የጤንነት ሁኔታ ላይ ናቸው ብለዋል። የኮሚኒኬሽን ሚኒስትሩ የዚህ ፕሬዚዳንት ቢያ ታመዋል የሚለው ዜና ምንጭ የፈረንሳዩ ለሞን መሆኑን የገለጡት የኮሚኒኬሽን ሚኒስትሩ ይህ ደግሞ በሚስተር ቢያ ላይ ሆን ተብሎ የተያዘ ሴራ ነው ብሎታል። የካሜሩን ሕዝብ ግን ይህን አይነቱን የጠላትነት ዘመቻ በለማወቅ የሚሳነው አይደለም ብለዋል። እንደ አውሮፓ አቆጣጠር በ204 ፕሬዚዳንት ብያ በስዊስ ክሊኒክ ሲታከሙ ቆይተው ሞተዋል የሚል ዜና ወጥቶ ነበር። በኋላ ፕሬዚዳንቱ ወደ ካሜሩን ሲመለሱ ሞተዋል ብለው የሚያወሩ ወገኖች ሌላ 20 ዓመት መጠበቅ ይኖርባቸዋል ብለዋቸዋል። ዜናው በቃ። አዲሱ አበበን ለዜናው አመሰግናለሁ ከምሽቱ ሦስት ሰዓት በ25ና በ31 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል ይህ በ 1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን በዓለማችን የውጭ የመገናኛ ብዙሃን በቋሚነትና ተመላልሰው ዘገባዎችን ማቅረብ ከሚከለከሉባቸው ሀገሮች አንዷ የሆነችው ኤርትራ ባለፉት ዐሥር ዓመታት ውስጥ ለመጀመሪያ ጊዜ በሰጠችው ፍቃድ የእንግሊዙን የዜና ማሰራጫ የቢቢሲ ጋዜጠኞችን ባለፈው የካቲት ወር ላይ እንዲገቡ ፈቅዳ ነበር። አራቱ ጋዜጠኞች ሀገሪቱ ውስጥ ተዘዋውረው ስለ መሠረታዊ የጤና አገልግሎት፣ ስለ ትምህርትና የምጣኔ ሀብት እድገት እንዲሁም በሯን ስለዘጋችው ሀገር የዕለት ተዕለት ኑሮና የአስተዳደር ፈተናዎች በዘገባዎቻቸው አቅርበዋል። የአሜሪካ ድምጿ ሳሌም ሰለሞን ጋዜጠኞቹን አነጋግራ ያጠናቀረችው ዘገባ አለ። ሄኖክ ሰማግዜር ያቀርበዋል። በቅርብ ጊዜያት በኤርትራ ዘገባ እንዲያቀርቡ ከተፈቀደላቸው የዓለም አቀፍ የመገናኛ ብዙሃን መካከል የፈረንሳዩ ኤኤፍፒ የዜና አገልግሎት፣ የአሜሪካ ድምፅ ሬዲዮና የኢራኑ ፕሬስ ቲቪ ይገኛሉ። የብሪታንያው የዜና አገልግሎት ቢቢሲ በአስር ዓመት ውስጥ ለመጀመሪያ ጊዜ ዘጋቢዎቹ በኤርትራ ስራቸውን እንዲሰሩ የተፈቀደላቸው ሀገሪቱ በተባበሩት መንግስታት ድርጅት የሚሊኒየሙ የልማት ግብ የተቀመጡ መስፈርቶችን ለማሟላት ያሳየቻቸውን እድገቶች ለመዘገብ ነበር። በ1980ዎቹ ነጻነቷን ያወጀችው ኤርትራ በተለይ በ1994 ዓ ም ከኢትዮጵያ ጋር የተካሄደው ጦርነት ካበቃ ወዲህ የመገናኛ ብዙሀን ነጻነት በእጅጉ ማሽቆልቆሉን የመብት ድርጅቶች ያሳስባሉ። በአሁኑ ወቅት በዓለም የመገናኛ ብዙሀን ነጻነት ኤርትራ የመጨረሻ ደረጃን ይዛ ትገኛለች። በመገናኛ ብዙሀንና የፖለቲካ ተቃዋሚዎች ይዞታ እንዲሁም የሀገር ውስጥና የውጭ ፖሊሲዋ ራስን የማስተዳደር ልማታዊ ፖሊሲ ላይ በማተኮሯ ከምዕራባውያን መንግስት ጋር ያራቃት ሆኗል። የተባበሩት መንግስታት ድርጅትም በኤርትራ ላይ የተመጠኑ ማዕቀቦችን መጣሉ ይታወሳል። የቢቢሲ ጋዜጠኞች ወደ ኤርትራ ለመግባት ያቀረቡት ጥያቄ ወዲያውኑ ምላሽ አላገኝም ነበር። ጊዜ የፈጀ ውይይትና የዘገባ እቅዳቸውን እንዲያቀርቡ ተጠይቀው በሂደት ምላሹ እንዴት እንደተገኘ የቢቢሲዋ ዘጋቢ የልዳ ሀኪም ትገልጻለች። በዘገባ እቅዳችን የጤና ዘገባዎች እንደምናቀርብ በዝርዝር አስረድተናቸዋል። የሰብአዊ መብቶች ይዞታን ለመመርመር ከሕዝቡ ጋር መገናኘት አስቸጋሪ እንደነበር ከመግባታችን በፊት በአግባቡ አውቀን ነበር። ከምንም በላይ ወደ አገሪቱ ገብተን የህዝቡን አኗኗርና የጤና ጥበቃ ይዞታ ለመረዳት ፍላጎት ነበረን። የኤርትራ ባለስልጣናት ለጋዜጠኞቹ ፈቃድ በመስጠት በተለያዩ የሀገሪቱ ክፍሎች ተዘዋውረው በሚሊኒየሙ የልማት ግቦች መሰረት ኤርትራ የህዝቧን ጤና ለማሻሻል የያዘችውን ጥረት በማመልከት ዘገባ እንዲሰሩ ፈቃድ ተሰጣቸው። ጋዜጠኛዋ የልዳ ሐኪም አስቀድሞ የነበራት ሕሳቤ ተዘዋውሮ ሌሎች ጉዳዮችን በነጻነት ለመዘገብ ነበር። ሆኖም ይህንን ማድረግ አስቸጋሪ እንደነበር ትገልጻለች። በዘገባቸው ላይም በኤርትራ መንግሥት እንዲከታተላቸው የተመደበ ግለሰብ እንደነበረ ያሳያሉ። We're here to report on Eritrea's healthcare system. And everywhere we go we'll be accompanied by this team of doctors and a government minder. የኤርትራ መንግሥት በእናቶችና በህፃናት ጤና ጥበቃ ከፍተኛ መሻሻልን አሳይቷል። ጋዜጠኞቹ በዘገባቸው ይህንን ጠቅሰው ለወጣቶች ሥራ በመፍጠር አሳታፊ የምጣኔ ሀብት ልማትን በተለይ ደግሞ የዜጎችን መብት በመጠበቅ ረገድ ከፍተኛ መንሸራተት እንደታየ ተጠቁሟል። ጋዜጠኞቹ መንግሥቱ ያሰናዳላቸውን የጤና ጣቢያ ለመጎብኘት ከአስመራ ተነስተው ቁልቁል በፍልፈል ሰለሞና መንገድ የኤርትራን ለም ተራሮች አቋርጠው ወደ ባህር ዳርቻዋ የምጽዋ ከተማ ሲያመሩ በአንዲት ከተማ እረፍት አደረጉ። መንግስት እንዲከታተላቸው የመደበላቸውን ግለሰቦች ለአፍታ ትተዋቸው ሰዎችን ለማናገር መቻላቸውን የቢቢሲው ሳም ፒራንቲ ገልጾልናል። ሶስት ወጣቶችን ተዋወቁ። ወጣቶቹ ወደ ሱዳን ከመወሰዳቸው በፊት የመጨረሻ ቢራቸውን በኤርትራ ምድር ላይ እየተጎነጩ ነበር። ንግግራችን አጭር ነበር። እኔም ብሆን የሚከተሉን ሰዎች አጠገባችን ስለነበሩ ብዙም አላዋራኋቸውም። ሆኖም ከፊታቸው ተስፋ መቁረጥ ይታይባቸዋል። አንድ ነገር መናገር አስፈላጊ ነው ብዬ አምናለሁ። ያነጋገርናቸው ሰዎች በተለይ መንግስቱ እንድናነጋግራቸው የመረጠልን ሰዎች የሀገር ፍቅር ስሜታቸው ከፍ ያለ ነበረ። ነገር ግን ለጥቂት ደቂቃዎች ከሚከታተሉን ሰዎች በተለየንባቸው ወቅቶች መንግስቱ እንድናያቸው ያልፈለጋቸውን የሀገሪቱን በጎ ያልሆኑ ገጽታዎች አስተውለናል። በዚህ ዘገባ ላይ የቢቢሲ ጋዜጠኞች ያነጋገሯቸው የኤርትራ የጤና ጥበቃ ሚኒስቴር ሰራተኛ ዶክተር ብርሃኔ በሚል የተዋወቁ የወጣቶችን ፍልሰትና ስደት አስመልክቶ እንዲህ ብለዋል። ምናልባት በቂ እድል ለመፍጠር መዋለንዋይ አልመደብን ይሆናል። የከፈልነውን መስዋዕትነት አያውቅ ይሆናል። እርግጥ ነው በዚያ ዘመን አልነበሩም። ለሁሉም እኮ እድል መፍጠር አይቻልም። ሮም በአንድ ዓመት ወይም በአንድ ቀን አልተመሰረተችም። ሁሉም ነገር ጊዜ ይወስዳል። የኤርትራ የመገናኛ ብዙኃን ነፃነትና መልካም አስተዳደር ዙሪያ ለተነሱ ጥያቄዎች መልስ የሰጡት የኤርትራ ገዢ ፓርቲ ህዝባዊ ግንባር ለዴሞክራሲና ፍትህ ሊቀመንበር አቶ የማነ ገብረአብ እንዲህ ብለዋል። በኤርትራ የሰብአዊ መብቶች ክፍተቶች አሉ፣ አዎ በሌሎች ዓለም ሀገሮችም እንዳለው ሁሉ በዚች ሀገርም አሉ። ለሰብአዊ መብቶች ጥበቃ የቆመች ሀገር ናት። የሰብአዊ መብቶች ይዞታችንም በተወሰነ መልኩ መልካም ነው። የቢቢሲ ጋዜጠኞች በኤርትራ የሚታዩ የልማት ለውጦችን በተለይ በጤና ዘርፍ ዘገባ አቅርበዋል። በምጣኔ ሀብት እድገት ደግሞ በተለይ ለወጣቶች ሥራ የሚፈጥሩ የሕዝቡን ገቢ የሚያሻሽሉ የንግድ ተቋማት አለመስፋፋታቸው የፈጠረውን ሥራ አጥነት እና የአስተዳደር ፈተናዎች በዝርዝር ዘግበዋል። የኤርትራ መንግስት ባለፉት 16 ወራት ጊዜ ውስጥ 12 ጋዜጠኞችን ከእስር መፍታቱ መልካም ጅምር እንደሆነ የሰብአዊ መብት ተሟጋች ድርጅቶች ገልጸው እንደ አውሮፓውያን ዘመን አቆጣጠር ከ2001 ዓ ም ጀምሮ የታሰሩ 16 ጋዜጠኞችና ሌሎች የፖለቲካ መሪዎች አሁንም እስራቸው አሳሳቢ እንደሆነ በመግለጽ እንዲፈቱ ጠይቀዋል። ኤርትራ ከኢትዮጵያ ቀጥሎ በአፍሪካ ጋዜጠኞችን በማሰር ሁለተኛ ደረጃ ላይ ትገኛለች። አድማጮች ወደ ሁለተኛው ቅንብር እንሸጋገራለን። ጤና በሰሎሞን አባተ መጪውን የኢትዮጵያን ብሔራዊ የሕዝብና ጤና ቅኝት ዲኤችኤስ በሚል ምህጻር ይታወቃል፣ ከእንግሊዝኛ ስሙ። በመጪው የአውሮፓ ዓመት ማለትም በ2016 ለማካሄድ የሚያስችል ስምምነት በዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ፣ እና በኢትዮጵያ ስታቲስቲክስ ኤጀንሲ መካከል መፈረሙን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ቅኝቱ በከፊል የሚሸፈነው የዩናይትድ ስቴትስ ፕሬዚደንት የኤድስ አጣዳፊ ድጋፍ ወይም በመጻር ፔፕፋር ከሚባለው መርሃ ግብር እንደሆነ ተገልጿል። ይህ አዲስ ጥናት ወይም ቅኝት የሚካሄደው በሀገሪቱ የሥነ ተዋልዶና በቤተሰብ ምጣኔ አመራር ጠባዮች፣ በሕፃናት ሞት መጠን፣ በሕፃናት አመጋገብ ሁኔታ፣ የእናቶችና ሕፃናት የጤና አገልግሎቶችና አቅርቦት፣ ኤችአይቪ ኤድስን በሚመለከት ሰው ያለውን ዕውቀትና የቫይረሱን ስርጭት መጠን የሚያሳዩ ተጨባጭና ተአማኒ መረጃዎችን ለማግኘት እንደሆነ ታውቋል። ይህንን የ2016 ቅኝት ውጤት አጥኚዎችና ተመራማሪዎች እንዲሁም ፖሊሲ አውጪዎችና የመርሃ ግብሮች ሥራ አስኪያጆች በዕውቀት ላይ የተመሠረቱ ውሳኔዎችን ለመውሰድ ጉዳይ ይጠቀሙባቸዋል ተብሎ ይታመናል። በጤና በአጠቃላይና በተለይ ደግሞ በስነ ተዋልዶ ጤና ላይም በብሔራዊም በክልልም ደረጃዎች ለሚያከናውኗቸው ስራዎች እቅድ ለማውጣትና ለክትትልና ግምገማ ተግባሮቻቸውም እንደሚያውሏቸው በኤምባሲው የፕሬስ መግለጫ ተጠቅሷል። ይህ የሀገሪቱ አራተኛው የህዝብና ጤና ቅኝት ሲሆን አይሲኤፍ ኢንተርናሽናል የሚባለው የንግድና ስራ አመራር አማካሪ ድርጅት ለኢትዮጵያ ስታቲስቲክስ መስሪያ ቤት የቴክኒክ ድጋፍ እንደሚሰጥ የተገለጸ ሲሆን ኤጀንሲው በራሱ እንዲያቅድ ውስብስቦቹን ብሔራዊ የህዝብና የጤና ጉዳዮች ጥናቶች፣ መረጃዎችን ወይም ዳታ በራሱ እንዲተነትን፣ እንዲያቅድ፣ እንዲያደራጅ ቅኝቶቹን እንዲያካሄድ የሚያስችለውን ነጻነት ሳይነካ አብሮ እንደሚሠራ በመግለጫው ላይ ተነግሯል። በአጠቃላይ የህዝብና ጤና ጉዳዮች ጥናቱ ከዩኤስኤአይዲ የህዝብና ጤና ጉዳዮች መርሃ ግብሮች ድጋፍ እንደሚያገኝ ተገልጿል። ወደ ተከታዩ ወቅታዊ ጉዳይ ንለፍ። ዐሥራ ስድስተኛው የዓለም የትንባሆና ጤና ጉባኤ ነገ የተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ ላይ ይጀመራል። ይህ እስከ ፊታችን ቅዳሜ በሥራ ላይ ይቆያል የተባለ የአምስት ቀናት ስብሰባ ትንባሆ ማጤስን መቆጣጠር የሚቻልባቸውን ጥረቶች እንደሚፈትሽና እንደሚገመግም ተገልጿል። ሲጋራ ማጤስ ወይም ትንባሆ በአጠቃላይ በየዓመቱ በዓለም ዙሪያ ስድስት ሚሊዮን ሰው ይገድላል። የዓለም የጤና ድርጅት ባወጣው መረጃ መሰረት ከዚህ ጉዳት አብዛኛው የሚደርሰው ዝቅተኛና መካከለኛ ገቢ ባላቸው አገሮች ውስጥ ነው። የጉባኤው መሪ ቃል ትንባሆና ተላላፊ ያልሆኑ ደዌዎች የሚል ነው። እንዲህ አይነቶቹ የጤና ችግሮች ደግሞ ካንሰርም ወይም ነቀርሳን ካንሰር ወይም ነቀርሳ እየተባሉ የሚጠሩትን የደም ግፊት፣ የልብና የደም ስሮች እንዲሁም የደም ዝውውር ስርዓት አለመስተካከል የስኳር ሕመም የመሳሰሉት ናቸው። ትንባሆ ብቻውን ስድስት ሚሊየን እየገደለ ሌሎቹ ተላላፊ ያልሆኑ በሽታዎች ደግሞ በየዓመቱ አስራ ስድስት ሚሊየን ሰው በዓለም ዙሪያ ሰው ሰዉ ሰባ ዓመት ዕድሜውን ሳይደፍን መንገድ ላይ ያስቀሩታል። ይህ በየሦስት ዓመቱ የሚካሄድ ጉባኤ ተላላፊ ባልሆኑ በሽታዎች ላይ አተኩሮ ሲነጋገር፣ ይህ ነገ የሚከፈተው የአቡዳቢ መድረክ የመጀመሪያው ነው የሚሆነው። ትንባሆ መውሰድና ሲጋራ ማጤስ ሁሉንም ተላላፊ ያልሆኑ ደዌዎች አምጪ ከሆኑ ሰለባዎች ከዋነኞቹ መካከል የሚገኙ ናቸው። ዶክተር ኢሳን ላቲፍ የጸረ ቲቢና የሳምባ በሽታ ዓለም አቀፍ ሕብረት የትንባሆው መቆጣጠሪያ መምሪያ ኃላፊ ናቸው። ተናጋሪው የሲጋራ ማጤስ መጠን እየጨመረ በመጣ መጠን ተላላፊ ያልሆኑት በሽታዎች ስርጭትም እየበዛ ይሄዳል። እርግጥ ነው። አሁን በተለይ በመልማት ላይ ናቸው በሚባሉት ሀገሮች ውስጥ እየታየ ያለው የማጤስ መጠን መጨመር አንዳች መፍትሔ ካልተፈለገለት በመጪዎቹ ዓመታት ውስጥ ተላላፊ ያልሆኑት በሽታዎች የመስፋፋት መጠን እስከምን ምን እንደሚደርስ መገመት አያዳግትም። ሰው እኮ የትንባሆውን ጉዳት ሳያውቀው ቀርቶ አይደለም፣ ጠንቅቆ ያውቃል። ትንባሆን እንደሚጎዳ የማያውቅ ሰዋል እንዴ? ለምን ይሁን ታዲያ? በእነዚያ ድሃ በሚባሉ ሀገሮች ውስጥ ሰው እየተነሳ ለጢስና ለክፉ መዘዞቹ የሚማገደው የሕግ መጥፋት የሰውም ግንዛቤ ደካማነት ነው። አንዳች መፍትሄ መፈለግ መገኘት እንዳለበት መንግስታት ይገነዘባሉ። ይሁን እንጂ ጥረቶቻቸው ሁሉ እጅግ ጠንካራ በሆነው የትንባሆ ኢንዱስትሪ ሲደነቃቀፉ ይታያል። እነዚያ የትንባሆ ኩባንያዎች እኮ እኛ ከምንሰራባቸው አንዳንድ ሀገሮች ምጣኔ ሀብቶች የከበሩና ያየሉም ናቸው። እነዚያ ኩባንያዎች የሚያሳድሩት ጫና በምጣኔ ሀብት ውስጥ ግዙፍ አስተዋጽኦ ያላቸው በማስመሰል የሚሰሉት አሳሳች ቦታና ገጽታ መንግስታቱ ጥሩና ጠንካራ የሚባሉ እርምጃዎችን እንዳይወስዱ ያደርጓቸዋል። መቼም ይህ ጉባኤ የሚካሄደው የተባበሩት አረብ ኤሚሬቶች ውስጥ ነውና የሺሻ ነገርም አብሮ ሳይነሳ አይቀርም። ሺሻ እና ጋያ ሲጋራ ከማጨስ መግቢያ በሮች ናቸው። ሺሻ የሚያመርቱና የሚያቀርቡት ድርጅቶች ሺሻ እኮ ትንባሆ የለውም እያሉ ይሰብካሉ። የትንባሆ በቀጥታ የማጤስ ያህል የጤና ችግሮችን አያስከትሉም እያሉ ሲናገሩ ይሰማሉ። ይህ ሁሉ ታዲያ ሐሰት መሆኑ ነው። እኛ የምናውቀው ሲጋራ ከማጤስ ጋር አንድ አይነት ውጤት ነው ያለው። አነስተኛ የጢስ መጠን ወይም የበዛ አቅም ያለው ሲጋራ አጢሶ ሁለቱም ውጤታቸው አንድ ነው፣ ይገሉሃል፣ ይገሉሃል። ክቡራትና ክቡራን አድማጮች የኢትዮጵያንም ገጽታ ይዤ ለመምጣት ሞክራለሁ። ጥረት እያደረግኩኝ ነኝ። በዩናይትድ ስቴትስ ግን ከትንባሆ ጋር የተያያዙ በሽታዎች ግማሽ ሚሊዮን ሰው በየዓመቱ ይገድላሉ። ጤና ይስጥልኝ። በመጨረሻም አድማጮች ስፖርት ብርቱካን ፈንቴ ዓለሙ በሰሜን አየርላንዱ ዓለም አቀፍ አገር አቋራጭ ሩጫ ውድድር፣ ጉቴኔ ሾኔ በትላንቱ የደቡብ ኮሪያ ማራቶን ድል ተቀዳጅተዋል። የአገር ውስጥና የውጭ የእግር ኳስ ዜናዎችም አሉን። አብራችሁን ቆዩ። የቅዳሜ ዕለቱን ኢትዮጵያውያኑ ብርቱካን ፈንቴ ዓለሙና ብርቱካን አዳሙ አንደኛና ሦስተኛ በመሆን ያሸነፉበትን የሰሜን አየርላንዱን ዓለም አቀፍ አገር አቋራጭ ሩጫ አላስቀድም መሃል ገብታ በሁለተኝነት የጨረሰችው የቀድሞዋ አሸናፊ የስኮትላንዷ ስቴፍ ትዌል ናት። ኢትዮጵያውያኑ የ3000 መሰናክል አዘውታሪዎች ብርቱካን ፈንቴ ዓለሙና ብርቱካን አዳሙ በዕለቱ ጥሩ ፉክክር ማሳየታቸው ተዘግቧል። የአንደኛዋ የብርቱካን ዓለሙ ጊዜም 24 ደቂቃ ከ12 ሴኮንድ መሆኑ ተመዝግቧል። በወንዶቹ አሸናፊው የዩጋንዳው ቶማስ አየኮ ነው። አየኮ በ2008 ኦሊምፒክ በ5000 ነሐስ ሜዳሊያ ተሸላሚውን ኬንያዊውን ኤድዊን ሶልን በ13 ሴኮንዶች ርቀት ነው ጥሎት የገባው። ጊዜውም 31 ደቂቃ ከ27 ሴኮንድ። ወደ ትላንቱ የደቡብ ኮሪያ ዓለም አቀፍ የማራቶን ሩጫ ውድድር ስናልፍ አሸናፊው በቦታው ታሪክ ሁለተኛውን ፈጣን ጊዜ በማስመዝገብ ድል የተቀዳጀው ኬንያዊው ዊልሰን ሎያን ሆኗል። 2:06:11 ገብቷል። ሁለተኛና ሶስተኛ የወጡትም የኬንያ አትሌቶች ናቸው። ፌሊክስ ኪፕችርር ሁለተኛ፣ ጄኮብ ኪቤት ሶስተኛ። ከዚያ በኋላ ከአራተኛ እስከ ስድስተኛ ያለውን ስፍራ የኢትዮጵያ አትሌቶች ዳዲ ያሚ፣ ገመዳ አብርሃም፣ ጨርቆስ እና ያዕቆብ ጃርሶ ወስደዋል። በሶሉ ማራቶን የሴቶቹን ግን በአንደኝነት ገብታ ያሸነፈችው ኢትዮጵያዊቷ ጉቴኒ ሾኔ ናት። 2 26 22 ኪም ሶንግ ኡን ከኮሪያ ሁለተኛ ዥኩን ዋንግ ከቻይና ሦስተኛ ጉቴኔ ሁለቱንም በሁለት ደቂቃ ያህል ርቀት ቀድማ ገብታለች። ሰፊ ልዩነት ነው። ይህም በዚሁ ላብቃና ለሌላ አትሌቲክስ የሩጫ ስፖርት ዜና ወደ አዲስ አበባ ልውሰዳችሁ። ገዛኸኝ ጽዮን መስቀል መስመር ላይ ነው። አጭር የአገር ውስጥ እግር ኳስ ዜናም ይዟል። መቀጠል ትችላለህ ገዛኸኝ። የታላቁ ሩጫ በኢትዮጵያ አስራ ሁለተኛ የሴቶች አምስት ኪሎ ሜትር የጎዳና ሩጫ ትናንት አዲስ አበባ ውስጥ በድምቀት ተከናውኗል። በውድድሩ ሁለት መቶ የክለብ አትሌቶችን ጨምሮ በአስር ሺህ የሚቆጠሩ በተለያዩ የእድሜ ክልል የሚገኙ ሴቶች፣ ሴት አምባሳደሮች ና የአምባሳደር ባለቤቶች ተሳታፊ ይሆነውበታል። በክለብ እና በግል አትሌቶች የተደረገውን ውድድር በአንደኝነት አሸንፋ የዋንጫና አስራ አምስት ሺህ ብር ሽልማት ያገኘችው የፌዴራል ማረሚያ ቤቶች ስፖርት ክለብ አባል አትሌት ገነት አብዱልቃሪር ናት። አትሌቷ ርቀቱን ለመፈጸም አስራ አምስት ደቂቃ ሀምሳ ዘጠኝ ሴኮንድ ከዜሮ አራት ማይክሮ ሴኮንድ ወስዶባታል። የለገጣፎ ስፖርት ክለብ አባል አትሌት ማክዳ አብደላ ና የወንዶ ኩባንያ ስፖርት ክለብ አባል አትሌት በወንሽ የታመነ ሁለተኛ ና ሶስተኛ ሆነው ሰባት ሺ አምስት መቶ ና አራት ሺ ብር ሽልማት አግኝተዋል። ሶስቱ አትሌቶች ቀዳሚ ሆነው ለመፈጸም በተለይም በመጨረሻዎቹ አራት መቶ ሜትር ላይ ያሳዩት ፉክክር ለተመልካች አርኪ ና አስደናቂ ነበር። የተሸናነፉበት የጊዜ ልዩነትም በሶስት ና በአራት ሰኮንዶች ውስጥ ነው። ውድድሩ እንደ ተጠናቀቀ ያነጋገርኳት አሸናፊዋ ገነት አብዱልቃድር ስለ ወደፊት እቅዷ ጠይቂያት እንዲህ ብላለች። ከዚህ የበለጠ ጠንክሬ ሰርቼ ጥሩ ውጤት ለአገሬ መምጣት ነው። ሁን በፊት ወዛ ታቃለች ውጭ ሀገር አልተወዳደርኩኝም። የአንዴ በግሌጄ ሮጬ ያለሁኝ እንጂ ከዚህ ፊት ትልቅ ውድድሮች አልተወዳደርኩኝም። ሁለተኛ የወጣችው አትሌት ማክዳ አብደላ ራሷን በአጭሩ እንዲህ አስተዋውቃለች። እኔ መክዳ አብደላ እባላለሁ። ዛሬ ሁለተኛ ነው የወጣሁት። ታላቅ ሁለተኛ ጊዜ ነው። በሁለተኛ ነው የወጣኛ። ስራ ደስ ብሎኛል። ጠንክሬ ለመስራት እየተዘጋጅ ያለሁ። በአምባሳደር ባለቤቶች መካከል የተደረገውን ውድድር ያሸነፉት በኢትዮጵያ የዩ ኤስ አምባሳደር ባለቤት ወይዘሮ ሊላይ ወልደስላሴ ናቸው። ቁመተ ዘንካቷ ወይዘሮ ሊላይ በትውልድ ኢትዮጵያዊ መሆናቸው ነግረውኛል። በዚሁ ወደ እግር ኳስ ዜና ይሸጋገራለሁ። የደደቢት እግር ኳስ ክለብ ለአፍሪካ ኮንፌዴሬሽን ዋንጫ ያለበትን ማጣሪያ የመጀመሪያ ጨዋታ ለማድረግ ወደ ናይጄሪያ መርቶ ሁለት ለባዶ ተሸንፏል። ደደቢት ሁለት ለባዶ የተሸነፈው በናይጄሪያው ወሪ ወልቭስ እግር ኳስ ክለብ ሲሆን ከሁለት ሳምንት በኋላ ወሪ ወልቭስ ወደ ኢትዮጵያ መጥቶ ከደደቢት ጋር ያለበትን የመልስ ማጣሪያ ጨዋታ በባህር ዳር ስቴዲየም እንደሚያደርግ ተገልጿል። ከሁለቱ ቡድኖች የደርሶ መልስ ጨዋታ በኋላ በነጥብ አጠቃላይ አሸናፊ የሚሆነው ወደ ቀጣይ ማጣሪያ ይሸጋግራል ማለት ነው። የኢትዮጵያ ፕሪምየር ሊግ አንደኛውን ዙር እንዳጠናቀቀ በተለያዩ ምክንያቶች ለአንድ ወር እረፍት ላይ የሰነበተው የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ጨዋታ በሳምንቱ መጨረሻ አርብ፣ ቅዳሜና እሑድ ተካሂደዋል። በአዲስ አበባው አበበ ቢቂላ የተጀመረው ሁለተኛው ዙር የኢትዮጵያ ፕሪምየር ሊግ ቅዱስ ጊዮርጊስ አዳማ ከነማን፣ መከላከያ ኤሌክትሪክን በተመሳሳይ ሁለት ለባዶ አሸንፈዋል። በክልል ከተሞችም ሐዋሳ ከነማ አርባ ምንጭ ከነማን ሁለት ለባዶ፣ ወላይታ ዲቻ ዳሽን ቢራን አንድ ለባዶ፣ ኢትዮ ንግድ ባንክ ኢትዮጵያ ቡናን አንድ ለባዶ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ የደረጃ ሰንጠረዡን በሀያ ስምንት ነጥብና አስራ ሶስት የጎል ልዩነት ይመራል። ሲዳማ ቡና በተመሳሳይ ሀያ ስምንት ነጥብና በስድስት ጎል በጎል ተበልጦ ሁለተኛ ነው። ወላይታ ዲቻ በሀያ አምስት ነጥብ ሶስተኛ፣ ቡና እዛው ላይ ነው ያለው በሀያ አራት አራተኛ ነው። አመሰግናለሁ ገዛኸኝ። ወደ አውሮፓ ሊጎች ስንሸጋገር በእንግሊዙ ፕሪምየር ሊግ መሪነቱን ለመያዝ በሚደረገው ከባድ ፍልሚያ ቼልሲ ከእንግዳው ቡድን ከሳውስሃምፕተን ጋር አንድ አቻ መለያየቱ በበርንሊ ተሸንፎ በወጣው የማንቸስተር ሲቲ ቡድን ላይ የበላይነቱን ብዙም ማስፋት አልቻለም። በደረጃ ሰንጠረጁ በስድስት ነጥብ ብቻ ነው ሲቲን የሚበልጠው። ሲቲዎች ካለፉት ሦስት የሊግ ጨዋታዎች በሁለቱ ተሸንፈዋል። የቀናው ማንቸስተር ዩናይትድ ነው። በሜዳው ላይ ቶተናም ሆትስፐርን ለ ለዜሮ ቀጥቷል። ሌሎች ግጥሚያዎችም ተካሂደዋል። ቼልሲ በ64 አንደኛ፣ ማንቸስተር ሲቲ በ58 ሁለተኛ፣ አርሰናል በ57 ማንቼ በ56 ሦስተኛና አራተኛ ናቸው። በስፔን ላሊጋ የጎል ማግባት ድርቅ መጥቶት የቆየው የሪያል ማድሪዱ ኮከብ ተጫዋች ጋሬት ቤል በሌቫንቴ ላይ ሁለቱንም የማሸነፊያ ግቦች አስቆጥሮ ጥሙን አርክቷል። ሁለቱ ቲሞች ሊገናኙ አንድ ሳምንት የቀራቸው ሲሆን ባርሴሎና መሪነቱን ተረክቦ ሪያል ማድሪድን በአንድ ነጥብ እየመራ 65 ነጥቦች አሉት ሪያል ማድሪድ በ64 ሁለተኛ ቫሌንሲያ ርቆ በ57 ሶስተኛ ናቸው የኮከብ ግባግቢነቱም ተጧጡፏል የባርሴሎናው ሊዮኔል ሜሲ ክሪስቲያኖ ሮናልዶን በሁለት ጎሎች በልጦታል ሜሲ 32 ሮናልዶ 30 ጎሎች አሏቸው በጀርመኑ ቡንደስሊጋ ሻምፒዮናው ከወዲሁ የለየ ይመስላል በመሪው ባየርን ሚዩኒክ እና በተከታዩ ውልፍስበርግ መካከል ያለው የነጥብ ልዩነት 11 ደርሷል። ሶስተኛውን በሀያ ነጥቦች ቀድሞ ሄዷል። 64 ነጥቦች አሉት ባየርን ሚዩኒክ። በመጨረሻም የመስክ ቴኒስ ኢንዲያና ዌልስ፣ ካሊፎርኒያ እየተካሄደ ባለው ቢኤንፒ ፓሪባስ ኦፕን በዓለም በሴቶቹ ቁጥር አንዷ አሜሪካዊት ሰሪና ዊሊያምስ ትላንት የካዛክስታኗን ዛሪያ ዲያስን 6260 በሆነ ውጤት አሸንፋ ወደ አራተኛው ዙር በቀላሉ አልፋለች። 53 ደቂቃ ብቻ ነው የወሰደባት። በወንዶቹ ሮጀር ፌዴረር ዲየጎ ሽቫርዝማንን በሁለተኛው ዙር ላይ 6462 በሆነ ውጤት ለመርታት ከሰሪና ዊልያምስ በላይ ተጨማሪ 10 ደቂቃ ብቻ ነው ያስፈለገው። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኀይሉ ታምራት ነው። መልካም ምሽት።